ሰላም፣ ለእናንተ ይሁኑ። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ታሪክ ውስጥ አንድም ብዙም የሆኑ ትጉህ ከያንያንን ጥቀሱ ቢባል የማይረሳ ስም ነው ፈቃዱ ከበደ የሚለው። ሜዳሊያን ህንደኬንና ባቢሎን በሳሎንን በመሰሉ ቲያትሮች የመዲናዋ የቲያትር አፍቃሪያን ያውቁታል። እሱ ግን በዚህ አይወሰንም። በበርካታ የቴሌቪዥንና የራዲዮ ድራማዎች ላይ አሻራውን በመተው በመላ ኢትዮጵያ በርካታ አድናቂዎችን አፍርቷል። በአጫጭር የስነ ጽሁፍ ስራዎቹ ከአንባቢያን ጋርም የተዋወቀው ፈቃዱ መምህርም ነው። ወጣቶችን ከኪነ ጥበብ የሚያቀራርብ የውስጥ ስጦታቸውን በትምህርት የሚያዳብር የኔታ መሰል ስኬቶቹን የተመለከቱ ለሽልማት ምርጥውታል። የኢፌዴሪ ባህልና ቱሪዝም ሚኒስቴር ለኪነ ጥበብ ባለሙያዎች ባዘጋጀው የእውቅናና ሽልማት ስነስርዓት ላይ በቲያትር ዘርፍ የዛሬ ምሽት እንግዳችን ፍቃዱ ከበደ የገንዘብ የምስክር ወረቀትና የሜዳሊያ ሽልማትን ከወሰዱት መካከል አንዱ መሆኑ ተሰምቷል። እንኳን ደስ ያለህ ለማለት እንወዳለን። እኛ ወበቋ ከጨመረው ከዋሽንግተን ዲሲ፣ እሱ ደግሞ የክረምት ዝናብ ከሚያረሳት አዲስ አበባ በቴክኖሎጂ ድልድይ ተገናኝተናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ለፍቃዱ ያቀረብንለት የመጀመሪያው ጥያቄ በተደጋጋሚ ምን አይነት ሱስ አለብህ ስትባል የስፖርት ሱስ አለብኝ ትላለህ። እንደ ስፖርት ፍቅርህ በታዋቂ ስፖርተኝነት ልናውቅ ሲገባ እንደምን ምን እውቅ ተዋናይ ለመሆን መረጥክ? የኪነ ጥበብና የአንተሱ ወዳጅነት ከየት ይጀምራል የሚል ነበረ። እውነት ነው። በምኖርበት በቄራ አካባቢ ጎበዝ እግር ኳስ ተጫዋች ነበርኩኝ። የተለያዩ ስፖርቶችን እሰራ ነበረ። የተለያዩ ነገሮችን እሰራ ነበር ግን በኋላ ላይ ምን ሆነ? ወደዚህ ያኔም ስፖርትም እየሰራው ወዲያ ወዲ ወዲያም ወዲም ወዲም ወዲም ወዲም እያልኩኝ እሚገርመው ግጥሜ መግጠም አካባቢያችን ላይ በጣም ብዙ ብዙ ገጣሚዎች ነበሩ። የተለያየ ስቶሪዎች የሚሰሩ ሰዎች ነበሩ፣ እና ወደዛ በጣም ሀሳብ ነበር የሚገርም ግን ሀብትዬ። እንግዲህ አሁን እንግዲህ ቀላል አይደለም እንግዲህ አረጀን እንግዲህ ዕድሜም እየገፋም ቢሆን ግን በሳምንት አራት ቀንና አምስት ቀን ስፖርት ከመስራት ወደ ኋላ አያልኩም። ፈለቀ የማረ ውሃ አበበ የሚባል እጅግ የማደንቀው ጎበዝ ተዋናይ፣ ጎበዝ ተርጓሚ፣ ጎበዝ ገጣሚ፣ ጎበዝ ደራሲ ምን ይላል? ይበሳጫል ብጭት ብሎ፣ አንተ ጎበዝ ሯጭ መሆን ትችላለህ እኮ ምን አለበት ጎበዝ ሯጭ፣ ጎበዝ ኳስ ተጫዋችና ጎበዝ ተዋናይ መሆን እኮ ይቻላል ይላል፣ ሜዳ ላይ ቲያትርን ሲያይ እና እኔ ግን ጥሪ መክሊት የሚባለው ነገር ወይ ጥሪ የሚባለው ነገር ቀጥታ ወደ አርቱ ወደ ቲያትሩ የመጫወቱ ቲያትር የማዘጋጀቱ ፊልም የመጫወቱ እንግዲህ ሀገራችን ላይ ፊልሙ በከፍተኛ ደረጃ ተሰርቷል የሚባለውን ነገር ባይኖርም ቲያትሩ በከፍተኛ ደረጃ በፍቅር በተለያዩ ነገሮች እየተሞከረ ነው። ወደዛ ውስጥ አለሁኝ ላለሁ እንግዲህ ወደ ተዋናይ ለመሆን የመረጥኩት ይገርማልኝ፣ ከልጅነቴም ጀምሮ ግጥም ስጽፍም የሆነው ነገር ስሞካክርም ልቤ ድንግጥ የሚለው ወደ ትወናው ነው። እንግዲህ ከዛ ልፌ እንዳልኩ ቀላል አደለም። እንግዲህ ወደ ሀያ ዓመት እያስቆጠርኩኝ ነው። ያለ ረፍት ቲያትሮችን አከታትሎ ከሚሰሩ ትጉ ተዋንያን መካከል አንዱ ነ። የፊልምና የተከታታይ ድራማ ስራዎች ላይም በተደጋጋሚ ትታያለህ። ለብሳቸው የምትጫወታቸው ገጸ ባህሪያትስ አይጣረሱብህም ወይ? ሁሉም መድረክ የሚፈልገውን ብቃትስ ለማምጣት የምታደርገው ልዩ ዝግጅት አለ ወይ? በደንብ ነው የማብቃቃው። ለምሳሌ ወቅቱ ላይ ሐሙስ ሐሙስ የኮኮቡ ሰው የሚል ነፍሱን ይማር ጋሻ አለሙ ገብረአብ የተረጎመው የጀርመናዊ ደራሲ ዳግማዊ ፈይሳ ያዘጋጀው አማኑኤል ሀብታሙ፣ መስከረም አበራና እኔ ፍቃዱ ከበደ የምንጫወትበት እንዲሁም እንዳለ ብርሃኑ የሚጫወቱበት ቲያትር እሰራለሁ ሐሙስ ሐሙስ ከእንደገና ደግሞ እሁድ እሁድ ባቢሎን በሳሎን ለረጅም ዓመት የታየ ድነ ክፍል የደረሰውና ተስፋዬ ገብረሃና ያዘጋጀው ባቢሎን በሳሎን የሚባለው ቲያትር አለማዮ ታደሰ፣ ሉሊ አሻጋሪ፣ እንጸተ ታደሰ፣ ቃዱ ከበደ፣ ስናፍቅሽ ተስፋዬ፣ ራሄል ተሾመ፣ ዳንኤል ተገኝ፣ ጌታቸው ስለሺ፣ ሰላማዊት በዛብ እነዚህ እነዚህ የሚጫወቱበትን ቲያትር እጫወታለሁ። ከኮሮና በፊት ደግሞ ሀገር ፍቅር፣ ከመጋረጃው በስተጀርባ ገራገር፣ ከእንደገና ደግሞ የተለያዩ የተለያዩ ቲያትሮችን እጫወት ነበር። ይህን የማድረግበት ምክንያት ሀብትዬ፣ ምንድን ነው? በደንብ ወድጄ ነው የሚጫወተው። እውነት ለመናገር ቢኒያም ወርቁ የዛሬ ምናምን አመት አምሳ አንድ ቀበሌ ቄራ አካባቢ ያሉ ትልልቅ አዳራሾችን ሲያሰለጥነን ወደን የሄድ ነው። ሌላም ፊልም፣ የቴሌቪዥን ድራማ፣ የሬዲዮ ድራማ አልነበረም። ቲያትር ነበር። ቲያትርን ወደን ወድጄ ስለምሰራ ለቲያትር ተሰጥቼ ነው። ለዚህም ነው አሁን ለምሳሌ ቲያትር ሰርተ ቤት ላይኖር ይችላል፣ መኪና ላይኖር ይችላል፣ የተለያየ ነገር ላይኖር ይችላል። ግን ደስታ አለ። ቤተሰብን ልትበድል ትችላል፣ ልጆች በፈለጉበት ደረጃ ተቀማጥለው ምናምን ላያድጉ ይችላሉ። ግን ደስ የሚል ኢትዮጵያዊ አስተዳደግ ለማሳደግ ዲሲፕሊን እንደሆነው እንዲኖሩ ለማድረግ በንባቡ በተለያዩ ነገር የታነጸ ባህላቸውን የሚያውቁ ልጆች ለማድረግ ጥረት ታደርጋለን። ሌላው ደግሞ እውነት ለመናገር ቢዚ ነኝ ካላልክ በስተቀር ይቻላል። ማመቻቸት ላድርገው ካልክ የማታደርገው ምንም ምንም ነገር የለም። ስለዚህ ቲያትሮቹን ስሰራ በፕሮግራም እሰራለሁ። በነገራችን ላይ ቀልድ አላቅም። በቀጠርከኝ ሰዓት እመጣለሁ። ልጆችን ምናምን አይታል። በነገራችን ላይ ልጆቹን ሳሰራን የተለየ ነገር ተጠቅሜ ሳይሆን ይህን አርት እኔ ስሰራ በደንብ ተሰቃይቼ በደንብ በደንብ ብዙ ሰዎች አሰቃይተውኝ አዳራሽ ተከልክዬ ቆሻሻ ቦታ ሰርቼን የመጣሁት። ስለዚህ እኔ የምወደውን ሙያ ደግሞ የሆኑ ልጆች መጥተው ሲወዱልኝ ወድጄ ሳይሆን በግዴ ተቸግሬ ማስተምራሉ። ስለዚህ ልጆቹ እንዲያውቁ ከእንደገና ማወቅ ብቻ ሳይሆን ከእኔ የተሻለ እውቀት እንዲኖራቸው ፍቃዱ ተማሪዎቹ በለጡት ካልተባለ እኔ አላስተማርኩም። ሁሌ ተኮፍሼ ሁሌ እኔን አንደኛ አድርጌ መሆን አልፈልግም። ይሄ ብዙ የተለመደ ነው። ሁሌ እስኪ ሞቱ ድረስ አንደኛ ነን የሚሉ መምህሮች፣ አንደኛ ነን የሚሉ አርቲስቶች ያሉበት ሀገር ላይ ያለ ነው። እኔ ደግሞ ይሄን አልፈልግም። ተማሪዎቼ ድብን አድርገው ካልበለጡኝ እኔ የመጨረሻ ባለው አስተማሪ አንዱ ነኝ። ስለዚህ ሰዓቴን በአግባቡ እጠቀማለሁ። ቲያትር ሲኖረኝ ቲያትር ይሄዳለሁ፣ በሰዓት በሰዓት በሰዓት። ለዚህም ነው ዲሲፕሊን የሚባለውን ነገር ተማሪዎችን አስተምር ያለው ለማስተማርም ሞክር ያለው። ሌላው ደግሞ ገጸ ባህሪዎቶቹን ካልከኝ መጀመሪያ እኔን የምትደሰተው መጀመሪያ አንተን ለማስደሰት ወይ ደግሞ አዘጋጅ መጥቶ እንዲያደንቀኝ፣ ወይ አብረው የሚሰሩ ተዋኖች እንዲያደንቁኝ ሳይሆን መጀመሪያ የምሰራውን ስራ እወደዋለሁ። ወይ ገንዘብ፣ እውቅና ምናምን የሚባለው ነገር አንተ ድብና ርገ ከሰራ መምጣቱ አይቀርም። ስለዚህ ካራክተሩን ፍለጋ የሚፈለገው ቦታ ድረስ እሄዳለሁ። የሚፈለገው ቦታ ደላላ ከሆነ ደላሎች ያሉበት ቦታ፣ ሌባ ከሆነ ሌቦች ያሉበት ቦታ የሆነ ነገር ከሆነ የሆነ ቦታ ሰከራም ከሆነ ጠጅ ቤት ልገባ እችላለሁ፣ ወይ የሆነ ቦታ እና ይህን ደግሞ አንዳንድ ደጋግና ጎበዝ መምህራኖች ያስተማሩን ትምህርትን በብቃት እወጣለሁ። በዚህ በዚህ መልኩ በደንብ በደንብ አድርጌ ለመስራት እሞክራለሁ። ለዚህም ነው እንግዲህ እግዚአብሔር ይመስገን እኔ ሀያ ዓመት ሙሉ ከመድረክ አልወረድኩም። አንዳንድ ሰዎች በእንትን በእንትን አዋርድ ወስደሃል ተሸልመሃል ሲሉኝ የመድኃኔዓለም ተሸላሚ ነኝ ለምን ሲሉኝ፣ ሁል ጊዜ መድረክ ላይ ያለው ሁል ጊዜ ስራ ላይ አለው ምለው። ለዛ ነው አይን እያየ ኮ ስምህ የበር ስም ሆኗል። እንኳን የበር ለምን የላቅ ምን ያገባኝ? በዚህም በዚያም ብሎ ያብላልኝ ያብላኝ። ስማ ተፊ። በዛ ላይ ደግሞ አድናቆቱስ፣ አቤት አድናቆት እንዴት ደስ ይላል። ነሲቡ ምስክር አሰብከው፣ ነሲቡ ድንቅ ጋዜጠኛ፣ ነሲቡ የፕላኔታችን ምርጥ ጋዜጠኛ። አቤት አድናቆቱ እንዴት ደስ እንደሚል ከፍ በሰው ጽሑፍ ያው እንግዲህ ሰው ባለው ነው። እንግዲህ ቲያትር ሀብታም የማይኮንበት የጥበብ ዘርፍ ነው ይባላል። ፍቃዱን ለአመታት ከዚህ የጥበብ ዘርፍ ጋር አዋዶ ያቆየው ምስጢር ምንድን ነው? እኔ መንፈስ ነው ነው እምለው አሁን ለምሳሌ ባለቤቴ አንዳንዴ ይገርማታል። ምንድን ነው ትለኛለች። ለምሳሌ አምስት ወር ሙሉ ምንም ገንዘብ ላታገኝ ትችላል። አይገርምም? አምስት ወር ሙሉ የቤት ኪራይ ላትከፍል፣ አምስት ወር ሙሉ ብዙ ብዙ ነገሮች እሱ አልትሸፍን፣ የቤት ነገር ምናምን ያው መቼም እንደምታቀው አርባ ዓመት ሀምሳ ዓመት ምናምን በጥበቡ ላይ ሰራን ያሉት ሰዎች ራሱ ቤት የላቸውም፣ መኪናም የላቸው ምናምን እና የተውነ ብታየው እላለሁ። መንፈስ ነው መንፈስ። ይሄ አሁን አንዳንድ ሰዎች ስለ ዛር የዛር መንፈስ ታውቃለህ። ስቡ የሚያስቀር ይሄ በሃይማኖትም ከሄድክ በጣም በጣም ከመንፈሳዊ ሕይወት ጋር ይሄዳል። ምክንያቱም ምን መሰለ፣ መድረክ ላይ ሆነ ሰካራም ሆነ ሰከረ፣ መጠጥ እየጠጣ የስካርን ቆሻሻነት፣ የስካርን ቤት አፍራሽነት ታሳያለህ። ጫት ቃሚ የሆነ የጫትን ኢየሱስን መጥፎ ነገር የምታሳየው መድረክ ላይ ነው። ልክ አንድ አባት መድረክ ላይ ሆነው ወይ ቤተ መቅደስ ወይ አንድ ሙስሊም የስብከት ቦታ ላይ ሆነው የሆነ የሆነ ነገር አስተምረው ሰላሳ አርባ ሰው እንደሚመልሱት፣ ቲያትርም የራሱ የሆነ ትልቅ ትልቅ ትልቅ ኃይል አለው እና ከምነግር በላይ መንፈሱ ከባድ ነው። ለዚህም ነው እየተቸገርክ እኔ እኮ የዛሬ ምናምን ዓመት እኮ ከሰፈሬ ከቄራ አራት ኪሎ ድረስ እየሄድኩ ቲያትር ማር ነበር መሄዱ። ነው እንደሚገርም መሳሳል በላ ደግሞ ተመሬ ወደ ቄራ መለሳለሁ። ምናልባት በቀን አንድ ዕለት በላ ሁሉ ትችላለ። ስለዚህ የቲያትር መንፈሱ እጅግ እጅግ ከባድ ነው። አሁን ለምሳሌ ከዚ እንግዲህ ሀያ ዓመት ሆነኝ። ከዚህ ከአስር ዓመት በኋላ ፊልም አለ ምናምን አለ የዩቲዩብ ስራዎች አሉ ምናምን ምናምን አሉ ብዙ ልጆች ቤተሰብን ለማስተዳደር ገንዘብ የግድ ስለሚያስፈልግ ምናምን ምናምን ብለው ቲያትሩን እርክት አርገው ትተውታል። እኔ ግን እኔ አልተውኩትም። ስለዚህ የመንፈሱ ቁርኘት ኦር ደሞ ሰው ይላል በቃ እኮ ይላል እንደው በቃ አንተ እኮ የተፈጠርከው ለቲያትር ነው ይላል። ሰው ሰው ስላለ ሳይሆን እኔም እኔም ለቲያትር የተፈጠርኩ ስለሚመስለኝ ይኸው ቲያትርን የሞጠኝ ብዬ እስካሁን ድረስ አለሁ እንጂ እውነት ለመናገር ይኸውልህ፣ ብሔራዊ ቲያትር ሁለት ሺ አንድ ላይ ቲያትር ስሰራ ሰባ አምስት ብር ነበር የሚከፈለው። በጣም በነገራችን ላይ አሳፋሪ ነው፣ ሀገራችን ላይ ለአርቱ የሚሰጠው መንግስት የሚሰጠው ክብር፣ ህብረተሰቡ፣ አንዳንዱ ነው የምልህ የሚሰጠው ክብር አንዳንዱማ እኛንም ሲያገኘን እንዴት ትታያላችሁ እንዴ ይለናል። ልክ እንደ ሆሊውድ አክትረስና አክተር አክተሮች ግን የሚሰጠው ክብር በጣም የወረደ ስለሆነ ሀያ አምስት ብር ነበር በመድረክ ቲያትር ሰርተ ሀያ አምስት ብር። አንተ እኮ በቀን ሀያ አምስት ብር በላይም ታወጣለህ እንደው ለትራንስፖርት ነው ብለህ ከዛ ሀምሳ ብር ሆነ ከዛ ሰባ በአስራ ምናምን ዓመት ብቻ አሁን እኔ ፕሮፌሽናል እንግዲህ በቲያትር ዲፕሎም አግኝቻለሁ። በቲያትር ዲግሪ ተምር አለው ልምድህ አለ። ይህ ሁሉ ሆኖ አሁን የሚከፈለኝ እኔ በመድረክ አምስት መቶ ብር ነው። አምስት መቶ ብር ምንም ነው። አሁን ምንም ምንም አይገዛም። ግን መንፈሱ በጣም ከባድ ስለሆነ የቲያትር ደስታው ልነግርህ አልችልም። ስድስት ወር ሙሉ ተለማምደህ ስድስት ወር ሙሉ በሆነ በሆነ ነገር ተበሳጭተ ቲያትሩ የተመረቀ ዕለት ግፍፍ ብሎ ሌላ አዲስ ሰው ትሆናለህ። ስለዚህ መንፈሱ ከባድ ነው። መንፈስ በቃ ከምነግር በላይ መንፈሱ ከባድ ነው። ስለዚህ ገንዘቡን አንድ ቀን አስበው አታውቅም። ገንዘቡማ በየቦታ ይከፈላል። ድንገት እኮ የሆነ ሰው ቦሌ መሀል ቺስታ ሆነ ምንም ገንዘብ ሳይኖር ወክ እያረግ ውይ፣ እከሌ እንዴ ፍቃዱ እንትንን የሰራኸው ቴያትር እንደው በቃ መቼም ይቅርታ አድርግልኝ እንደው ይህን በማለቴ በጣም በጣም ይቅርታ አድርግልኝ። ዘፋኝም ቢሆን ግንባሩ ላይ ሸልመው ነበር። እንደው የሆነች ነገር እንደው እንደው ምናምን ይልሃል። ሰው ሰው ይከፍልሃልና የልብህን ከሰራ ወደ ከሰራ ይከፈላል። ልጆች ራሱ ጤነኛ ሆነው ከኖሩ ልጆች ብሩህ ጭንቅላት ካላቸው ከዚህ የበለጠ የመድረክ ክፍያ አለ። የለም ካነሳነው አይቀር ኢትዮጵያ ተሰጡ ያላቸው ዜጎቿ ከአሁኑ በላይ ተጠቃሚ የሆኑ ዘንድ ሀሳብ አበርክት ብትባል የምትጠቁመው አንድ የመፍትሄ ሀሳብ ምንድን ነው? ኢትዮጵያ ተሰጡ ያላቸው ብዙ ልጆች አሏት። በጣም በጣም እጅግ እጅግ በጣም እኔ እንኳን አሁን ራሱ ተጠቅሜ ሳይሆን ግዴታዬ ነው፣ ግዴታዬ የተለየ እውቀት ኖሮኝ ወይ የተለየ ተአምር በውስጤ ኖሮ ሳይሆን ያለኝን ግን ማካፈል ስላለብኝ ልጆች አስተምራለሁ። ልጆች በማስተምርበት ሰዓት በጣም እደነግጣለሁ እና አንዳንዴ እንዲሁም አይ እኔ እናንተን ለማስተማር ሳይሆን ልንማማር ነው የመጣሁት እምላቸው በርካታ ልጆች አሉ። በጣም በጣም ተስጠዋላቸው። ግን እውነት ለመናገር ኢትዮጵያም ሳይሆን አፍሪካ ትውድም፣ ይሄ ልጆቿን አታከብርም። ጋዜጠኛ በለው፣ ተዋናይ በለው፣ እግር ኳስ ተጫዋች በለው ምናምን አፍሪካ ልጆቿን በደንብ በደንብ የማየት በደንብ የማስተዋል ነገር የላትም። ለዛም ነው ታለንት ያላቸው ልጆች የማታገኘውና በዚህና በመሳሰሉት ምክንያት ተሰጦ ያላቸው ልጆች ወደኋላ ይቀራሉ። ስለዚህ በእያንዳንዱ ሙያውን አክብሮ የሚሰራ ባለሙያ ካለ ግን ባለ ብዙ ባለሙያዎች ኢትዮጵያ አላት። እነሱን ከፍ አድርገን አክብረን ከሰራን ኢትዮጵያ ብዙ ብዙ ባለሙያዎች አላት። ፍቃዱ ቀደም ብለን እንደጠቀስ ነው በተለያዩ የኪነ ጥበብ ስራዎች ውስጥ ተሳትፏል። ለብዙ ተመልካቾች የሳቅ የደስታ ምንጭም ሆኗል። ከልብ የማይወጡት ሶስት ስራዎችን ጥቀስ ብትባል የትኞቹን ትዘረዝራለህ? በአጋጣሚ የሆነው ሀብት አዘጋጆችም የሚሰጡኝ ፈገግ የሚያስብን ወይ ኮሜዲ ስራዎች ናቸው። በእርግጥ የተለያየ ስራዎች ለምሳሌ እንደ ኬን ማንሳት ይቻላል። ዱር ያደረ ፍቅር እና የተለያዩ ስራዎችን ሲሬስ የሆኑ ነገሮችን ሰርቻለሁ እንደ አክተር። እኔም ከዚህ በፊት ተጠይቄ አንድ አክተር ኮሜዲውንም ትራጀዲውንም የሚያስቀውንም ሲሬስውንም ሁሉንም ነገር ካልተጫወተ ኮሜዲ ብቻ ወይም ደግሞ ትራጀዲ ብቻ አንድ አይነት ነገር ወይም ታይፕ አክተር የሚባል ከሆነ ተዋና አይደለም። ከዘመዶቹ ገንዘብ ፈልጎ የሆነ ድንች ወይ ቲማቲም ወይ የሆነ ነገር ወይ ደሞ አትክልት ፍራፍሬ ወይም ደግሞ ጥራጥሬ መሸጥ አለበት ላለው እና እኔ በአጋጣሚ ግን ብዙ ዳይሬክተሩ አንዴ እንደውም ኢንተርቪው ተጠይቄ ኮሜዲ ስራዎች ብቻ ነው በብዛት የምትጫወተው ሲባል፣ ኮሜዲ ከባድ ነው። በነገራችን ላይ ሰው ማሳቅ የኢትዮጵያ ሕዝብ ምክንያቱም አንተን ጨምሮ ሁሉም ሰው ኮሚክ ነው። አሜሪካም ያለው አውስትራሊያም፣ እንግሊዝም ምንም ያለው የኢትዮጵያ ህዝብ፣ አረብ ሀገርም ያለው ብታዩ የኢትዮጵያ ህዝብ በጣም ኮሚክ ነው እና የኢትዮጵያን ህዝብ ማሳቅ ከባድ ነው እና እኔ ደግሞ ለዚህ እግዚአብሔር ለዚህ ስለሰጠኝ ደስ ይለኛል። ግን ጥቀስ ካልከኝ ሜዳሊያ የሚባለው ሯጮኝ የሰራሁት ብዙ ሯጮች የወደዱት እና ዘፋኞች የወደዱት ቲያትር እኔም ደግሞ ሩጫ ያው ከባድ ሙያ እንደሆነ አምናለሁ። ሜዳሊያ ቲያትር በአንደኝነት አስቀምጠዋለሁ። አሁን በመታየት ላይ ያለው ደግሞ ባቢሎን በሳሎን የሚሰኘው ቲያትር በጣም በጣም የሳቅ ምንጭ ነው። አሁን ድረስ እንግዲህ እነ ዓለማየሁ ታደሰነ ሉሊ አሻጋሪ እንግዲህ ዛሬ ሀያ ዓመት ነው የጀመሩት። እኔ ደግሞ እኔና ዳንኤል ተገኝ ደግሞ ከገባን አስራ ሁለት ዓመት ሆኖታል። እንግዲህ አስብ፣ ይህን ሁሉ ዓመት በሳቅ እየታየ ነው። አንዳንድ ሰዎች እንደውም ሌላ ቲያትር አትችሉም እን አትሰሩም እንዴ ይባላል። ግን አንተም እዚህ ላይ ጥናት ማለት ትችላለ። በሰለጠኑ ዓለም ላይ ሀያ ዓመት ከዛም ዓመት በላይ አንዳንድ ቲያትሮች የተለያዩ ተዋሪዎች እየተለዋወጡ ይታያሉ። ከዛ ደግሞ አገር ፍቅር የተጫወትኳቸው ብዙ ቲያትሮች አሉ። መስተፋቅር የሚባል ቆንጆ ቲያትር ነበረ። የማኪያቬሊ ቲያትር ነው ዳግሞ የፈሪሳን ያዘጋጀው ኃይሉ ጸጋዬ የጻፈው ከራስ በላይ ራስ የሚባል ከአበበተምትም ጋር ከየለም በድሉ ጋር ከሄኖ ጌታቸው ጋር የተጫወትኩ ቆንጆ ቆንጆ ትያትሮች አሉ። በአጋጣሚ እድለኛ ሆኜ ከምወዳቸውና ከማከብራቸው አሪፍ አሪፍ አዘጋጆች ጋር ትጫወች አለው። እንግዲህ እነዚህ ቲያትሮች ለእኔ በጣም የሳቅ ምንጭ ናቸው። ላለዋት እናፍቆኛል። በሞትኩት እናፍቆኛልማ። Yeah. <laughs> you ሌላው ብዙ አድማጮች ያልሰሙት ጉዳይ የቲያትር መምህር መሆንህን ይመስለኛል። ተሰጥኦ ያላቸውን ወጣቶች አሰባስበ ቲያትር ታስተምራለህ፣ ከታዋቂ ሰዎች ጋር የልምድ ልውውጥ እንዲያደርጉም ታግዛለህ። ይህን ተግባር እንድትፈጽም ያነሳሱ ምክንያቶች ምንድን ናቸው? ተማሪዎችህስ በምን ሁኔታ ላይ ይገኛሉ? ይህን ያደረገኝ ምን መሰለ? ቄራ አምሳ አንድ ቀበሌ አርባ ሁለት ቀበሌ አርባ ሶስት እንደዚህ የተለያዩ አዳራሾች እኔ ቢኒያም ወርቁ ነው እንግዲህ የእኛ ኮች፣ ኮች እንለዋለን ሞሪኖ ነው የምንለው በቲያትር በኳሱ ሞሪኖ፣ በተለያየ ምክንያት እንደሚወጣ ደግሞ ቢኒያም ለእኛ ቢኒያም ወርቁ አሰልጣኛችን ነው። ቲያትር ያኔ ያስጀመረን ከልጅነት ልጅ እያለን የዛሬ ሃያ ዓመት ልጅ እያለን እንግዲህ ከትምህርት ቤት ወጥተን ወዲያ ወዲህ ምናምን ስንል እሱን ያስተማረን እና በጣም በስቃይ አልፈናል። እውነት ለመናገር እንዳልኩ ደግሞ ክልል አስራ አራትን የቲያትር ማር ነበር የስድስት ቁጥር የትራንስፖርት አንድ ብርና ስሙን ያተን አጥቼ እኔ ከአራት ኪሎ ቄራ እየተመላለስ ጉማር ነበረ። ብዙ ስቃዮች ነው ያየሁት። ከዛ እኔ ያለፍኩበትን ሳየው በጣም ከባድ ነው። ከዛ እነዚህ ልጆች ግን ሊማሩ ሲመጡ እኔ ደግሞ እግዚአብሔር ጤናውን ሰጥቶኝ የሆነች ትንሽዬ የማቃት ነገር ሰጥቶኝ ወደዚህ ስመጣ ያለኝ የሌለኝን ነገር ለመስጠት የምሞክረው ምክንያቱም እነዚህ ልጆች ድንች እንነግድ ወይ ቲማቲም እንነግድ፣ ቃሪያን እንነግድና እናትርፍ ወይ ደግሞ አሁን እንደሚያደርጉት ስግብግብ ነጋዴዎች እናቶቻችንን እናስለቅስ፣ አስር ብር የሚሸጠውን ሃምሳ ብር እንሽጥ አይደለም ያሉት፣ የምወደውን ሙያ ወደውን የመጡት ስለዚህ ያለ የሌለኝን ጊዜ ያለ የሌለኝን ነገር ተዘጋጅጄ ተጠንቅቄ ነው ሄጅ የምሰጠው፣ ምክንያቱም ያለፍኩበትን ነገር አውቃለሁ። ከእንደገና ደግሞ የቲያትሩን ቅድም ጠቅሽላለሁ። ቲያትሩ የቲያትሩ መንፈስ አቋሉ እንዴት ከባድ እንደሆነ እንዴት ይበላል የወገብህን መሃሉን እከክ ብትባል በቃ በጣም ወይ ሰው ካላከከል በጣም አስቸጋሪ ነው። የቲያትር ሕይወት የመድረክ ሕይወት በጣም ከባድ ነው። ስለዚህ ስግብግብ ብዬ ነው ያለኝን ለመስጠት እግዜር የሰጠኝን ጸጋ በንባብ በትምህርት ያገኘኋትን ከተለያየ ቦታዎች ከጓደኞችም፣ ከትምህርትም፣ ከመጽሐፍም ያገኘሁትን ነገር ለመስጠት ስግብግብ ብዬ የሚሄደው በዚህ ምክንያት ነው። ከዛ ደግሞ እኔ እድለኛ ሆኜ አብዛኞቹ ስልጠና የሰጧቸው ልጆች ትልልቅ ቦታ ነው ያሉት። አንዳንዶቹ ምን አንዳንዶቹ አብዛኞቹ ደግሞ በልጠውኛል። ስለዚህ እንዴት እንደምደሰት እና ቅድምም ጠቅሼ ዘላለም ዓለማችንን አንደኛ ነኝ ከሚሉ አንዳንድ ሰዎች ይሄኛው ደስ ይላል። መምህሩ ተማሪዎቹ በለጡት ከተባለ ቆመ ማጨብጨብ አለብህ አንተ፣ ምክንያቱም እኔ ማስተምረው እንዲበልጡኝ ነው እንዲበልጡኝ ካለበለዛማ ዝም ብዬ ደሞዝ እንዲከፈለኝ ነው ምዳክረው። እና አብዛኞቹ አሪፍ ጸሐፊዎች ሆነዋል። አብዛኞቹ አሪፍ ተዋናይ ሆነዋል። አብዛኞቹ አሪፍ አዘጋጆች ሆነዋል። ለምሳሌ አላዛር የሚባል ልጅ አለ። አላዛር ሳልልኝ፣ ይኔ ተማሪ ነው። ቴድሮስ ሸዋን ግዛው ሰላም ተስፋዬ፣ አናን፣ ታሪክ ቃል ኪዳን፣ ጥበቡ እነዚህ በቃ በጥቂቱ እነዚህ በጣም አሪፍ አሪፍ የሚባሉ ናቸው። ስለዚህ በዚህ ምክንያት ነው ከተዋናዩ ደራሲውና መምህሩ ፍቃዱ ከበደ ጋር የጀመርነውን ጨዋታ እዚህ ጋር እገታ እናድርግና ሁለት ወጣት ከያንያንን እንተዋውቅ። በሚሰጠው የቲያትር ስልጠና ውስጥ ያለፉ በዘርፍ ውስጥ ተስፋ የሚጣልባቸው ከያንያን ናቸው። ሻዊት መኮንንና ቴዎድሮስ ሸዋንግዝ ይባላሉ። ስለ መምህራቸው ፍቃዱ ከበደ ጥቂት እንዲነግሩኝ ጠይቄያቸዋለሁ። በመጀመሪያ እጅግ ስለምወደውና ስለማከብረው ውዱ መምሬ እንዲሁም ወንድሜ ስለፍቃዱ ከበደ እንድናገር እድሉን ስለሰጠኝ ከልብ ያመሰግናለሁ። ፍቃዱ ከበደን የምታውቂው ከመቼ ጀምሮ ነው ላልከኝ፣ ከ2000 ዓ.ም ጀምሮ ነው፣ በእኛ አቆጣጠር ማለት ነው። አንድ ተማሪ ለመማር ፍላጎት ካለው የቱንም ያህል ቢያ ደግሞ የፈጀበትን ጊዜ ፈጅቶበት፣ በቃ በጣም ብቁ ያደርጓል። ምንም አይደክመው፣ በቃ ይሰለችውም። እንደውም በጣም ነው የሚገርመኝ ይሄ ባህሪ። አንዳንድ ተማሪዎች ሰው ፊት የመቅረብ ፍርሃት ያላቸው የሚፈሩ ልጆች ለምሳሌ እኔ ሰው ፊት ቀርቦ ስሜን እንኳን የመናገር በጣም ፈራ ነበር፣ እርበተበት ነበር። ግን በሱ ከፍተኛውን እርዳታና ጥረት መድረክ ላይ ወጥቼ ለመተወን በቃ ሌላ ዓለም ውስጥ ገብቼ እንድተውን ረድቶኛል። ያ ደግሞ በጣም ለእኔም ትልቅ ስኬት ነው ለእሱም እርግጠኛ ነኝ ምክንያቱም ከምን እንዳነሳኝ እንዴት እንዳስተማረኝ ስለሚያውቀው ለእሱም ትልቁ ስኬት ነው። ለዛ ደግሞ ከልቤ በጣም አመሰግነዋለሁ። ይ ተማሪዎቹ አንባቢ እንድንሆን በጣም ይፈልጋል እና መድረክ ላይ ስራ ስንሰራ መጽሐፍ ገዝቶ በራሱ ውጪ ማለት ነው ለብዙ ተማሪ ይሸልማል። ናስቲክ አስታኝክ ምናምን ካየ ምን ይላል መሰለኝ እኔ እኮ መጽሐፍ ገዝቼ የምሸልማችው ከልጅ ወተት ላይ ቀንሼ ነው ማስቲካ ከምታኝኩበት በርገር ከምትበሉበት፣ ለመጻፍ አትገዙ ነው የሚለን። ነገር ሁሌ አይረሳኝም። ፍቄ የሚገርም የሚገርም ድንቅ አስተማሪ፣ የመልካም ስብዕና ባለቤት የሆነ እና ለሙያው የመጨረሻ የመጨረሻ ትልቅ ዲስፕሊን ያለው በወሬ ሳይሆን ፕራክቲካሊ ያየነው ዲስፕሊን ያለው ሰው ነው። በእውነት የእውነቴን ካወኳቸው የጥበብ ሰዎች ውስጥ በጣም ለእኔ ትልቅ ዋጋ ያለው ፍቄ ነው። ከምንም በላይ መጀመሪያ ዲስፕሊን ያለው ወጣት ሞያ እውቅና ምናምን የምትለው ብዙ ነገር ችሎታ የምትለው ዘግቶ ይመጣል። ዲስፕሊንን የመሰለ ነገር ግን የለም ነው የሚለው ሁሌ። የእውነት እኔ አዲስ አበባ ዩኒቨርሲቲ ገብቼ ተምሬ ያለው ቲያትሪካል አርት ተመርቄ ወጥቼ ያለው እኔ እዛ ያላገኘሁትን ፍቄ ነው። በቃ ከሰራኝም ሰራኝ የምለው ፍቄ ነው። እውነት ለመናገር እማትረሱት ላልክኝ በጋራ ደስ የሚለኝ የፍቄ ክላስ በየ15 ቀኑ የምናዘጋጀው ፐርፎርም ከማድረግ በዘለለ ደግሞ በጎ አድራጎት ላይ የሚሰራል ሁሌ እንደዚህ ገንዘብም እያዋጣን ልብስ፣ ጫማ ምናምን ይዘን እንሄዳለን። በህይወት የማረሰው ግን መቄዶንያ ሄደን እዛ የነበሩትን ሰዎች ቲያትር አቅርበንላቸው የተወሰነ ብር አዋተን ጫማ፣ ልብስ ያለንን ሁሉንም ነገር ይዘን ሄደን የጠየቅናቸው እና በጣም ደስ ብሏቸው ሽማግሌዎቹ፣ አሮጊቶቹ፣ አረጋውያኑ በጣም ደስ ብሏቸው ስ እንደዚህ እየመጣችሁ ትንሽ እንኳን አዝናኑን በጣም ነው እናመሰግነው ምናምን ብለው መርቀውን የሸኙን ጊዜ የእውነት የእውነት መቼም መቼም በህይወት የማረሳው ትልቁ ጊዜ ነው። አጠቃላይ ከፍቄ ጋር ያሳለፍኩት ጊዜ ገና ከዚህ በኋላ የማሳልፈው በጣም የማደንቀው በጣም የምወደው ሰው ነው ፍቄ። እና በጣም ደስተኛ ነኝ። በጣም እኔ ነገ በጥበብ በትያትር ትልቅ ቦታ ብደርስ የፍቄ ጋር ያሳለፍኩት ህይወት ነው የሰራኝ ብዬ ነው በሙሉነት የምመሰክረው። ሸዊትና ቴዎድሮስን በአድማጮቼ ስም በእጅጉ አመሰግናለሁ። እንግዲህ ፍቃዱ ግጥም በጠመንጃ የተሰኘ አስቂኝ ወጎችና አጫጭር ታሪኮች ስብስብ መጽሐፍም አሳትመሃል። ሌሎች የሥነ ጽሑፍ ሥራዎችም እንዳሉ አውቃለሁ። የሥነ ጽሑፍ ዝንባሌህ ትወናዊ ቆሰቆሰው አዲስ ግኝት ነው ወይንስ ወትሮውንም የነበረና ጊዜ የሚጠብቅ ስሜት ነበረ? ግጥም በጠመንጃ በጣም ቆንጆ ስቶሪ ነች። የአንድ ካምፕን ግቢ የሚጠብቅ ዋርድያና የአንድ የተዋናይ ታሪክ ነው። አስራ ስምንት አጫጭር ልቦለድና የወግ ስብስቦች ናቸው። ቀጣይ ደግሞ ሶስት አራት ስራዎች ወደፊት እንደ እግዚአብሔር ፈቃድ ይወጣሉ። እንግዲህ እውነት ለመናገር እንግዲህ የህትመቱም ነገር የገንዘቡም ነገር ምናምን ምናምን እንዳለ ነው። ግን በእርግጠኝነት ወደፊት የተጻፉት ሁሉ አሁንም እየተስተካከሉ ነው ይወጣሉ። ይህን ነገር እውነት ያመጣው ይሄ ከቲያትሩን በፊት ነው። ከቲያትሩን በፊት በጣም ልጅም እያለው እጫጭር ነበር። ነፍሷን ይማርና እናቴ ወይዘሮ ፍሬ ወጥላውን ይሄ ልጅ እንደው ምንድ ነው? እንደው በቃ ነው የሆነው ምናም ትላለች። ች ሴትዮ ያማታል እንደ እኔ አደገኛ ኳስ ተጫዋች ነው መሆኑ። ወደፊት ሀገሬን በኳሱ ማስጠራ በፎርቤች በመቀስ ምትጎል ማገባ ልጅ ነኝ። ምንድነው እቺ ያ ቲያትር ቲያትር የምትለው እላለሁ። ጽሁፉ የመጣው ድንገቴ ከአርቱ ወይ ከትወናው ምናምን ሳይሆን፣ እንደውም ከትወናው በፊት ብዙ ብዙ የተሰሩ ነገሮች አሉ። በእርግጥ አሁን አንዳንዶቹን አሁን ከሼልፌ ውስጥ አውጥቼ ኮተቶቹን፣ ወረቀቶቹን ሳያቸው ያስቁኛል የተጻፉትም። ነገር ግን አንዳንዱ ደግሞ ሀሳባቸው በጣም አሪፍ የሆኑ ነገሩን እንደ አዲስ የጻፍኳቸው ናቸው። ፍቃዱ በቀጣይ ዘመናት ለሚወዱ እና ለሚያከብሩ የስራዎች ተከታዮች ልታበረክታቸው ስላሰብካቸው ስራዎች ጥቂት እናውራ። እሺ ቀጣይ እንግዲህ ሀብትዬ ካልከው፣ አንድ ስንታየው ታዬ የሚባል ጎበዝ ልጅ አለ። መልት የሚባል ቲያትር አዘጋጅተዋል። ከዛ ጋር ደግሞ እኔ ለብቻ የሰራሁት የዛሬ ሁለት ዓመት አካባቢ የሰራሁት ኮሚቴው የሚል ወደ አስራ አንድ ካራክተር ይሄ እንግዲህ ይሄ ቲያትር አርትስ ቴሌቪዥን ለረጅም ጊዜ ተላልፏል። እዛ ላይ ያዘጋጀው ስንታየው የሚባል ልጅ አለ። ከሱ ጋር ዳስ ቲዩብ ዲኤኤስ ዳስ ቲዩብ የሚባል አንድ ቲዩብ ከፍተናል። እዛ ላይ በተለያየ ትምህርት ቤቶች የምናስተምራቸውን ነገሮች በዳስ ቲዩብ ላይ መሰረታዊ የትወና ጥበብን ለማስተማር በቅርብ ዝግጅት አድርገናል እያደረግን ነው። ይህንን በዳስቲዮብ ላይ እናስተላልፋለን። በእኔ ጋር ደግሞ ለጠየከኝ ጥያቄ ተከታታይ የሚወጡ ጽሁፎች አሉ፣ ወጎች አሉ። በመጽሐፍም ተከታታይ የሚወጡ በዚሁ በዳስቲዮብ ላይ አስተማሪ የሆኑ ሾርት ሾርት ሙቪዎች አሉ። አሁን ላይ ደግሞ እንግዲህ ቅድም ጠቅሻለሁ በብሔራዊ ቲያትር ሐሙስና እሁድ የኮኮቡ ሰውና ባቢሎን በሳሉን እየሰራው ነው። ሌላም ሌላም ደግሞ አፍሮ አካዳሚ የሚባል ፒያሳ አካባቢ በሚገኝ አንድ ትምህርት ቤት ውስጥ ደግሞ የተለያዩ የትወና ፍቅር ያላቸውን ልጆች ደግሞ ድፍት ቀና እያልኩኝ አክቲንግ ክላስ እሰጣለሁ። የተጻፉ በተለይ በተለይ ደግሞ ባለፈው የኮሮና ዘመን ኮሮና፣ ያው ከቤት አላስወጣንም ነበረ፣ ቁጭ አድርጎን ነበረ። ያኔ የተጻፉ ቆንጆ ቆንጆ ስራዎች አሉ። እነሱን እንግዲህ ተመልካቹ በሚፈልገው መንገድ ለተመልካቹ ለመላክ ለማድረስ ዝግጅት ላይ ይገኛሉ። የዛሬ ምሽት እንግዳችን ተዋናይ፣ ደራሲና መምህሩ ፍቃዱ ከበደን በአድማጮች ስም አመሰግናለሁ። የድምፅ ምህንድስናውን ሲያከናውን ያመሸው ኤልያስ አስማረ ነው። ሰለሞን አባተ በአርትኦት፣ ሀብታሙ ዚዩም ደግሞ በመስተንግደው አብረናችሁ ነበርን። የቸር ሳምንት ይሁንላችሁ። መልካም ምሽት።